ከቅርብ ጊዜያት ወዲህ በኢትዮጵያ የጥላቻ ንግግር እየዳበረ ነው እንዴትስ ተረድተን ንግታው በሚል የኢትዮጵያ ሰብአዊ መብቶች ፕሮጀክት ከካናዳ ኤምባሲ ጋር በመተባበር ዛሬ ውይይት ከፍቷል። ጉዳዩ በተለይም በአክቲቪስቶች፣ ጋዜጠኞችና የማህበራዊ መገናኛ ተጠቃሚዎች ዘንድ ልብ ሊባልበት እንደሚገባ የፕሮጀክቱ ተወካይ አቶ አጥናፉ ብርሃኔ ተናግረዋል። የብሔርና የማህበረሰባዊ አመጣጥ ላይ መሰረት ያደረጉ የተካረሩ ልዩነቶች በሚታዩበትና አገራዊ ምርጫም እየተቃረበ በመጣበት በዚህ ወቅት የጥላቻ ንግግር ጉዳይ አስጊነት እየጨመረ መምጣቱን በሂደትም ወደ ግጭት የማምራት እድሉ የማይቀር ነው። ሀሳብን በነጻነት ማራመድ አንዱ የውጭ ጉዳይ ፖሊሲያችን መሰረት ነው ያሉት በኢትዮጵያ የካናዳ አምባሳደር ኦንትዋን ሽቬር፣ የጥላቻ ንግግር ከመናገር ነፃነት ጋር ሊዳበል አይገባም ብለዋል። በውይይቱም ሀሳብን በነጻ መግለጽና መናገር የተረጋጋና የበለጸገ ህብረተሰብ መሰረት መሆኑን ካናዳ ጥብቃ አምናለች። በማህበረሰብ ውስጥ ሰብዓዊ መብትን ለመተግበርም ወሳኝ ጉዳይ ነው። ማኅበራዊ መገናኛዎች የጥላቻ ንግግሮች አቀጣጣይ ሊሆኑ ይችላሉ። በዚህ ጉዳይ ላይ ቅርብ ክትትል ማድረግ አለብን። ለዚህም ነው የካናዳ ኤምባሲ የኢትዮጵያ ሰብዓዊ መብት ፕሮጀክት በጥላቻ ንግግር ዙሪያ ዛሬ ያደረገውን ውይይት የደገፈነው። ንግግርን የጥላቻ ንግግር ነው ለማለት የተናጋሪው ሁኔታ፣ የንግግሩ ይዘትና ውጤቱ ሊታይ እንደሚገባም በውይይቱ ተነስቷል። እኛም ተሳታፊዎች ስሜታቸውን እንዲያጋሩን ጠይቀናቸዋል። ቁጭት ቂም በቀል ተገፍቻለሁ ተበድያለሁ የሚሉ ስሜቶች እና ዛሬ ነው የተበደልኩኝ የበደሉኝ ደግሞ በተራቸው ያገኙት አይነት ስሜቶች ናቸው ያሉት እና በቡድን መፈረድ የመሳሰሉት ነገሮች ናቸው ያሉት ወጣቶች ለሁሉ ነገር ችኩል ናቸው የማጣራትም የለም በቲፎዞ አብሮ የመሄድ ጉዳይ ነው ያለው ስለዚህ እነዛን ነገሮች ይዘን እዚህ ጋር ደረስን አንተ አጥፍተህ ይሆናል ያንተን ጥፋት ለመሸፈን እኔ ኮ ከሌይ ስለሆንኩ ነው ትለኛለህ አሁ እኔ እሱ ከሌይ ስለሆነ ነው እቀጥላለሁ and you're not in a way ብሎ የማጣራት ነገር የለም እና አሁን ቢደረግ ደግሞ ነው የጥሩ ነው የምለው። እነዚህ ወጣቶች ያሉባቸው ክበባት ሊሆኑ ይችላሉ። እንደዚህ እንደዚህ አይነቱን ውይይት ወደ እነሱም ጋር ማድረስ ማስፋት ያስፈልጋል። የጥላቻ ንግግር በዓለም አቀፍ ድንጋጌዎችና በወንጀለኛ መቅጫ ሕግ በግልጽ በክልከላ የተቀመጠ ነው የሚሉት በአምቦ ዩኒቨርሲቲ የሕግ መምህሩ አቶ ሚኪያስ በቀለም የብሔር ማንነትን እንደ ስነ ልቦናና ማህበራዊ ወሳኝ እሴት በማየት ቋንቋ የሚጎለብትበት ባህል የሚዳብርበትና ታሪክ ጥበቃ የሚያገኝበትን ተቋማዊ ቅርጽ መፍጠር ይገባል ይላሉ። ኤትኒክ ኢንተርፕነር የምንላቸው በሶሻል ሚዲያው ላይ ፖለቲካል ኢኮኖሚክ እና ሶሻል ፎርቹናቸውን ለማሟላት በሚል የቋንቋን ወሳኝነትና የባህል ልዩነቶችን በጣም በመለጠጥ በአስቸጋሪ ደረጃ ላይ አድርሰውታል ማለት ነው። ብዙ ሰዎች እንዲገለሉ፣ ብዙ ሰዎች ለተለያዩ ፕሮፐርቲ ዲስትራክሽኖችና የሰው ሕይወትም እንዲጠፋ ምክንያት የሆኑ ይመስለኛል። ችግሩ አሳሳቢ በመሆኑ የሕግ ማዕቀፍ እንዲበጅለት ጊዜው አሁን ነው ያሉት ደግሞ በአዲስ አበባ ዩኒቨርሲቲ ረዳት የሕግ ፕሮፌሰር የሆኑት ዶክተር መሰንበት አሰፋ ናቸው ሰፊ የሆነ የሕግ ማዕቀፍ ማስቀመጥ ነው። እሱ አሁን መንግስት እየተደረገ ያለ ነገር አለ። የሀሳብ ነጻነት ንግግርን በማይገድም መልኩ ጥላቻ ንግግር ላይ አንድ የሆነ ስፔሲፊክ ህግ ሌጅስሌሽን ቢወጣ መልካም ነው የሚል ምልከታ ነው ያለው። እንግዲህ አቶ ሚኪያስ በቀለ ደግሞ ዋናው የችግሩ ምንጭ በብሔር የተደራጀው የፖለቲካ ስርዓት በመሆኑ ህግ ማውጣት ብቻውን ዘላቂ መፍትሄ አይደለም ባይ ናቸው። ብሔር ከፖለቲካ ስልጣን መቆናጠጫነት ከፓወር ፖለቲክስና ከመንግስት መዋቅር ዋነኛ ማደራጃነት ዞር ካላደረግ ነው ይሄ ነገር የሚቆም አይደለም ስለዚህ ህግም ቢወጣ እዛም እዛም የሚነሱትን ነገሮችን ሊያስቆም ይችላል፣ ሊቀጣ ይችላል፣ ይ ሄት ስፒች አድቮኬት የሚያደርጉትን ነገር ግን ሎንግ ተርም የሆነውን ሶሉሽን ለማግኘት እዚህ ስትራክቸር ላይ በደንብ መመካከር አለብን ብዬ አምናለሁ። በኢትዮጵያ ፌስቡክ፣ ዩቲዩብ፣ ትዊተርና ሌሎች ማህበራዊ መገናኛዎችን የሚጠቀሙ ከ38 ሚሊዮን በላይ ዜጎች መኖራቸው በውይይቱ ተጠቅሷል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ።